ባህርና ትግራይ ቅዳሜ ዕለት በመቀሌ የጠራው ሰልፍ በጸጥታ ኃይሎች አማካይነት የታወከ እንደነበር ገልጾ ነገር ግን በብሔር ላይ ያነጣጠረ ግድያ ይቁም፣ እኛ ኢትዮጵያውያን አንድ ነን፣ ህወሓት የትግራይ ህዝብን አይወክልም የሚሉና ሌሎች መፈክሮችን የያዘ ሰልፍ መካሄዱን አስታውቋል። ጽዮን ግርማ ዝርዝር አላት። የአረና ትግራይ ህዝብ ግንኙነት ኃላፊ አቶ አምዶም ገብረስላሴ እንደሚሉት ቅዳሜ ዕለት በመቀሌ ከተማ ሮማናት አደባባይ የተካሄደው ሁለት አይነት ሰልፍ ነው። አንዱ ህጋዊ፣ ህገ መንግስታዊ መስመርን ተከትሎ አረና ትግራይ የጠራው ሰላማዊ ሰልፍ ነበር። ሁለተኛው ደግሞ ሰልፉን ለማፈን ለመበተን ከህወሀት የተላከ የልዩ ኃይል የምልሻ የፖሊስ እና የካድሬዎች ሰልፍ ነበረ። በተለይ የልዩ ኃይል አካላት ልክ እንደኛ ማይክሮፎን ይዘው ህብረተሰቡ ተመለስ፣ እርምጃ እንወስዳለን፣ መስዋዕትነት እናስከፍላለን አይነቱን ድምፅ በማይክሮፎን ያሰሙ ነበረ። ህብረተሰቡም ወደ ሰልፍ የመጣው ዙሪያውን ከቦ እያያቸው ነበር። ሊያባርሩት ሞክረዋል። ህብረተሰቡ ግን በዙሪያው ጠቁሞ እያየ ነበር። እኛ ግን ያገው ቀን መሄድ አልቻልንም። መንገዱን ዘግተው ከዚህ እንቀሳቀስ አስችልም አለም ከረማናት ግን በተሻለ መጠን እዚያ ረማናት አደባባይ ሀሳባችን ለማንጸባረቅ ሞክረናል። ይህም ሰልፍ ከማካሄዳቸው በፊት አርብ እለት ማታ እርሳቸው ከሌሎቹ ሁለት ሰዎች ጋር ፖስተር ከሚያጽፉበት ቦታ ታስረው እንደነበር ጠቁመውናል። በሰልፉ ላይም እንዲነሱ የሚፈለጉት ሀሳቦች መንጸባረቃቸውን ጠቁመዋል። ዜጎች በብሔራቸው ምክንያት መገደል የለባቸውም። የንጹሀን ወገኖቻችን ግን ነው። እኛ ኢትዮጵያውያን አንድ ነን። ህወሓትና የትግራይ ህዝብ የተለያዩ ናቸው። ህገ መንግስቱ ይከበር እና ሌሎች መፈክሮች እያሰማን ነበረ። ህወሓትና የትግራይ ህዝብ የተለያዩ ናቸው የሚል መፈክር ነበር ብልህኛል። እና ይህንን መፈክር የተጠቀማችሁት ለምንድን ነው? ህወሀት የፕሮፓጋንዳ ነው የሚነዛው ድርጅትና የትግራይ ህዝብ አንድ እንደሆንና ህወሀት ያደረሰው ጉዳት የትግራይ ህዝቡን ተጠያቂ ለማድረግ በርካታ ጊዜ ለዚህ አይነት ምልክቶች ያሳያል። የዚህ ፕሮፓጋንዳ ውጤቱን የተለያዩ ተቃዋ- ኃይሎችም እና የቁጥሩ የማይናቅ የኢትዮጵያ ህዝብም የማመንና በአንድ አይነት ማየት ማየት ስለጀመረና ይሄ እንዳለበት ህዝብና ድርጅት አንድ ሊሆን እንደማይችሉ ህወሀት አምባገነንና አፋኝ ስርአት ነው። የትግራይ ህዝብ ግን ጭቁን ነው እንደሌላው የኢትዮጵያ ህዝብ ስለዚህ አምባገነን ጨቋኝ መንግስትና ጭቁን ህዝብ አንድ ሊሆን አይችልም። ስለዚህ ይሄ ፕሮፓጋንዳ ደግሞ አሉታዊ ተጽዕኖ አለው በህብረተሰቡም በሌሎችም ጥላቻ እየወለደ የብሄር ግጭት ወደ ማምጣት እየሄደ ስላለና ህወሀት ራሱ ለሚፈጽማቸው ወንጀሎች ራሱ ተጠያቂ እንደሆነ የትግራይ ህዝብ በህወሀት በሌሎች ተጠያቂ እንዳልሆነ በአንድ አይን መታይቅ ብሎ የሚባቸው ለማሳየት ነው ያነሳ ነው። የከተማው ነዋሪ በዚህ ሰልፍ ላይ እንዳይገኝ ከፍተኛ ቅስቀሳና ክልከላ ተደርጎበት እንደነበር የገለጹት አቶ አንዶ ዙሪያውን ከቦ ሲሰማቸው የነበረው ህዝብ በመጨረሻ በጭብጨባና በጩኸት ድጋፉን እንዳሳያቸው ተናግረዋል። ለአሜሪካ ድምፅ ጽዮን ግርማ ዋሽንግተን ዲሲ